አሁን ወደ ዜና መጽሔቱ አልፋለሁ። ኢትዮጵያና አዲሱ ካቢኔ፣ በካቢኔው ምን ተቀየረ፣ የሴት ልጅ ግርዛትና መዘዙ፣ ቱርክ፣ የአውሮጳ ኅብረትና የሶሪያ ስደተኞች የተሰኙት አራት ጉዳዮች ቀደም ሲል እንደጠቀስኩት የዛሬው ዜና መጽሔታችን የሚያተኩርባቸው ናቸው። የኢትዮጵያ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡትን የአዲስ ካቢኔ አባላትን ሹመት አጸደቀ። ምክር ቤቱ የመንግስት አስፈጻሚ አካላትን አደረጃጀት ስልጣንና ተግባርን ለመወሰን በቀረበለት ረቂቅም ላይ ተወያይቶ ረቂቁን አሳልፏል። ዝርዝሩን ዮሐንስ ገብረ እግዚአብሔር የህዝብ ተወካዮች ምክር ቤቱ በዛሬው ውለው የኢፌድሪ ፕሬዚዳንት ትላንት ለሁለቱም ምክር ቤቶች የዓመቱ የመንግስት አቅጣጫን አስመልክተው ያደረጉትን ንግግር የድጋፍ ሞሽን አድምጦ አጽድቋል። በመቀጠልም የመንግስት አስፈጻሚ አካላትን አደረጃጀት ስልጣንና ተግባር ለመወሰን የቀረበ ረቂቅ አዋጅን አጽድቋል። ምክር ቤቱ አዳዲስ የሚኒስቴር መስሪያ ቤቶችንም ያቋቋመ ሲሆን የተልእኮ መደራረብና ግልጽነት የጎደላቸው ያላቸውን ደግሞ እንዲጣመሩና እንዲፈርሱ አድርጓል። በእለቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካቀረቡት ማብራሪያ በተለይ አንዳንድ ጊዜ የሚያጋጥሙን ጉዳዮችን በምንመለከትበት ጊዜ በቅርቡ ለምሳሌ በኦሮሚያ ክልል በጣም ብርቅዬ የሆኑ የባሌ ተራራዎች የተፈጥሮ ሀብት ደን ቃጠሎ ደርሶት ይሄን አደጋ ለመከላከል አገራችን ዝግጅት እንደሌላት ለማረጋገጥ ተችሏል። እንዲህ አይነት አደጋዎች በሚከሰቱበት ጊዜ ፈጥኖ አደጋዎችን ለመቀነስ የሚያስችል አደረጃጀት እና ቁሳዊ አቅም የሚያስፈልገን ይሆናል። ስለዚህም ከዚህ በፊት በዋናነት የሚያጋጥመን የአደጋ መከላከል እና ዝግጁነት ጉዳይ ከድርቅ ጋር የተያያዘው ጉዳይ መሆኑ እንደተጠበቀ ሆኖ ሌሎች የአደጋ መከላከል ጉዳዮችንም አካቶ ጠንካራ የአደጋ መከላከልና ዝግጁነት መዋቅር ሊኖር ይገባል የሚል ጥናቱ አመላክቷል። የኮንስትራክሽን ዘርፉ ወይም የኮንስትራክሽን ኢንዱስትሪው ጎልቶ የወጣ በመሆኑና ከዚህም በኋላ አገራችን በፈጣን ሁኔታ እያደገች የምትቀጥል በመሆኑ የኮንስትራክሽን ዘርፍ ሚና ከፍተኛ ይሆናል። አሁን ባለንበት ሁኔታ የኮንስትራክሽን ዘርፉ በአብዛኛው በውጭ ኩባንያዎች ትከሻ ላይ የወደቀና አገራዊ ወይም አገር በቀል ኩባንያዎች ያላቸው አቅም የሚፈለገው ደረጃ ላይ ያልደረሰ በመሆኑ የኮንስትራክሽን ዘርፉ በውስጡ የሚታዩበት የተለያዩ የአሰራርና የኪራይ ሰብሳቢነት ችግሮች ኢኮኖሚያችን በፍጥነት እንዳይጓዝ ማነቆ ሊሆን እየሆኑም ያሉ በመሆናቸው ይህንን ስራ በአግባቡ መምራት የሚገባን መሆኑ ታሳቢ ተደርጓል። በዚህም መሰረት የቀድሞው የፌዴራል ጉዳዮች ሚኒስቴር የነበረው የፌዴራልና የአርብቶ አደር ጉዳዮች ሚኒስቴር፣ የሲቪል ሰርቪስ ሚኒስቴር ደግሞ የፐብሊክ ሰርቪስና የሰው ኃይል ልማት ሚኒስቴር የቀድሞው የግብርና ሚኒስቴር ደግሞ የእርሻና የተፈጥሮ ሀብት ሚኒስቴር እንዲሁም የእንስሳና የአሳ ሀብት ልማት ሚኒስቴር ተብለው ተዋቅሯል። ምክር ቤቱ በመጨረሻም የ24 ሚኒስትሮችና የአምስት በሚኒስትር ማዕረግ የሚመሩ የአስፈጻሚ አካላት ሹመት አጽድቋል። ምክትል ጠቅላይ ሚኒስትሩና በምክትል ጠቅላይ ሚኒስትር ማዕረግ ተሹመው ሲያገለግሉ የነበሩት እንዳሉ የቀጠሉ ሲሆን ለውጥ ከተደረገባቸው መካከል አቶ ሬድዋን ሁሴን የስፖርትና ወጣቶች ጉዳይ ሚኒስትር፣ አቶ ጌታቸው ረዳ የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ሚኒስትር፣ አቶ ካሳተክለ ብርሃን የፌዴራል ጉዳዮች እና የአርብቶ አደር ልማት ሚኒስትር፣ አቶ ያዕቆብ ያላ የንግድ ሚኒስትር ይገኙባቸዋል። ተሿሚዎቹ በመጨረሻ ህዝቡን በታማኝነትና በቅንነት እንደሚያገለግሉ በምክር ቤቱ ፊት ቃለ መሐላ በመፈጸም ስብሰባው ተጠናቋል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ካቢኔያቸውን ሲያሳውቁ አብዛኞቹ የመንግስት ባለሥልጣናት በነበሩበት ሲቀጥሉ፣ ጥቂት ለውጦች ደግሞ በሹመኞቹ ዘንድ ታይቷል። ካሁን ቀደም ኢህአዴግ መንግሥት ሲመሰርት እንደተለመደው ጥቂት የማይባሉ የሚኒስቴር መስሪያ ቤቶች የአወቃቀርና የስያሜ ለውጦችም ተደርጎላቸዋል። እሸቴ በቀለ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው የተወካዮች ምክር ቤት ጉባኤ የኢትዮጵያ መንግስት ሹማምንትን ለሹመት አቅርበዋል። ምክር ቤቱ ጠቅላይ ሚኒስትሩ ያቀረቡትን የሰላሳ ሚኒስትሮችና ከፍተኛ ሹመቶች ጥያቄ ሙሉ በሙሉ አጽድቋል። አቶ ደመቀ መኮንን፣ ዶክተር ደብረ ጽዮን ገብረ ሚካኤል እና ወይዘሮ አስቴር ማሞ በቀደመው የመንግስት አወቃቀር የነበራቸውን ስልጣን ይዘው ቀጥለዋል። ጠቅላይ ሚኒስቴር ሀይለ ማርያም ደሳለኝ ለተወካዮች ምክር ቤት አቅርበው ሹመታቸውን ካጸደቁ ሚኒስትሮች መካከል አራቱ ሴቶች ናቸው። በዓለም አቀፉ የጸጥታ ጥናት ተቋም ባልደረባ የሆኑት አቶ ሀሌሉ ያሉሌ በአዲሱ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ካቢኔ ነባሩን ስርዓት የማስቀጠል መልክ እንዳለው ይናገራሉ። መንግስት ውስጥ መሰረታዊ የሚባል ለውጥ የለም። ዋና ዋና ቦታዎች የተያዙት ቀድሞ በተያዙ ሰዎች ነው። ሰዎችም ቢለወጡ ይሄን ያህል መሰረታዊ የሚባል የፖሊሲ ወይም ደግሞ የአሰራር ለውጥን ያስከትላል ብዬ አላስብም። ስለዚህ የአሁኑ የካቢኔ አስተያየም ኮንቲኒቲን ወይም ደግሞ ቀጣይነትን እና አሁን ያለው መንግስት አሰራሩንም አካሄዱንም የሚያስቀጥል አይነት ሹመት ነው ብዬ ነው የማስበው። በአዲሱ የኢትዮጵያ መንግስት አወቃቀር የተወሰኑ ለውጦች ታይተዋል። በሚኒስቴር ማዕረግ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የነበሩት አቶ ሬድዋን ሁሴን አዲስ የተቋቋመው የወጣቶችና ስፖርት ሚኒስትር ሆነዋል። የቀድሞው የገንዘብና ኢኮኖሚ ትብብር ሚኒስትር አቶ ሱፊያን አህመድም በቀድሞው የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ አብዱል አዚዝ መሐመድ ተተክተዋል። አሁንም አቶ ሀሌሉ ያሉ ላይ አቶ አብዱላ አዚዝ ሰዎች የተለያዩ ትንታኔዎች ሲሰጡ ከዚህ በፊት የተለያዩ ሰዎች እሳቸውን ተተኩ ያሉ ብለው ሲያነሱ ነበር። ግን አቶ አብዱላ አዚዝ በማንም አልተነሱም ነበር። የእሳቸው መምጣት ምናልባት አንዱ ሰርፕራይዝ ሊሆን ይችላል። ግን የአቶ ሶፊያን መነሳት የታወቀ ነገር እና ከለውጥ ጋር ብዙ የተያያዘ አይደለም። በቃ ለሁለት አስርት አመታት ነው በአንድ ቦታ ላይ ያገለገሉት። ስለዚህ ብዙም ሰርፕራይዚንግ አይደለም የእሳቸው መነሳት። የአቶ ሬድዋን መነሳት፣ በእርግጥ እሱ ትንሽ ያልተጠበቀ ነው ብዬ አስባለሁ። ነገር ግን የተተኩት በአቶ ጌታቸው ረዳ ነው። ተስ ጌታቸው ደግሞ ከዚህ በፊት እንደ መንግስት ቃል አቀባይ ሆኖ እሳቸውም ሲያገለግሉ የነበሩ ናቸው እና ምናልባት አሁን የአቶ ሬድዋን ወደ ወጣቶችና ስፖርት መምጣት፣ በእርግጥ ይሄ ነገር ወደ ታች መውረድ ነው ወይስ መውጣት የሚለው ላይ እንግዲህ እስካሁን ነገሮች ግልጽ አይደሉም። ቀስቀስ ብለን የምናየው ነገር ነው የሚሆነው። በዛሬው የተወካዮች ምክር ቤት ጉባኤ የቀድሞው የግብርና ሚኒስቴር የእርሻና የተፈጥሮ ሀብት ልማት ሚኒስቴር ተብሏል። የእንስሳትና የአሳ ሀብት ልማት ሚኒስቴር እንደ አዲስ ተቋቁሟል። እንደ አየር መንገድ ብረታ ብረትና ኢንጂነሪንግ ኮርፖሬሽንና ቴሌኮሚኒኬሽን የመሳሰሉ የመንግስት ተቋማት አዲስ በተቋቋመው የመንግስት የልማት ድርጅቶች ሚኒስቴር ሊተዳደሩ ተወስኖ ሚኒስቴር ተሾሞለታል። ኢህአዴግ ስልጣን ከያዘ ጀምሮ የሚኒስቴር መስሪያ ቤቶች መፍረስ፣ መጣመርና አንድ አዲስ መዋቅር የተለመደ ክስተት ነው። አቶ ሀሌሉ ያሉሌ በሚኒስቴር መስሪያ ቤቶቹ ዘንድ የታየው የአወቃቀር ለውጥ ትርጉም እንዳለው ያብራራሉ። የመንግስት ኢንተርፕራይዞች ሚኒስትር አሁን በደምቱ ሀምቢሳ የሚመራው ማለት ነው፣ አዲስ ሚኒስትር መስሪያ ቤት ነው። በጣም ትልቅ ነው። እሱ አሁን ለምሳሌ ግን እሱ አሁን እነ ቴሌኮሙኒኬሽን እና አየር መንገድ ሜቴክን ጨምሮ ማለት ነው የመከላከያ ኢንጂነሪንግ ተቋምን እነዚህን የመሰሉ ተቋማት ሪፖርት የሚያደርጉለት ሚኒስትር መስሪያ ቤት ነው። እንደ መስሪያ ቤት በጣም ትልቅ ኃይል ሊኖረው የሚችል የሚኒስትር መስሪያ ቤት ነው። በእርግጥ ሌላው የማዕድን ሚኒስትር አሁን ባለው አወቃቀር ሲዋቀር በአሁኑ በአሁኑ ወቅት ነዳጅ የሚለውም ተጨምረዋል። ይህም ምናልባት ባለፉት ዓመታት ኢትዮጵያ ውስጥ ከዚህ ቀደም ከነበረው በተለየ መልኩ በላቀ መልኩ የፈሳሽ ነዳጅንም እንዲሁም ደግሞ የተፈጥሮ ጋዝንም የማግኘት እንቅስቃሴዎች በጣም ተጧጥፈዋል ለማለት ይቻላል። እሱ ብቻ ሳይሆን በቅርብ ጊዜ የማዕድን ሚኒስትሩ አቶ ቶሎሳ አሻጊ ባለፉት ሳምንታት ኢትዮጵያ ውስጥ በዓለም ላይ ትልቅ የሚባል ተፈጥሮ ጋዝ የኢትዮጵያ ሶማሌ ክፍል ውስጥ እንደተገኘ ጠቅሰው ነበር እና ከነዚህ ዲቨሎፕመንቶች ጋር የተያያዘ ነው ብዬ አስባለሁ። ዛሬ ሹመት ያዳብር ተብለው ቃለ መሀላ ከፈጸሙት ሰላሳ ሹማምንት አራቱ ሴቶች ናቸው። ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ሆነው ከፍ ያለ ሹመት አግኝተዋል። ወይዘሮ ዘነቡ ታደሰ መጠነኛ ለውጥ የተደረገበት የሴቶችና ህጻናት ጉዳይ ሚኒስትር ሆነው በቀድሞ ስልጣናቸው ቀጥለዋል። ኢንጂነር አይሻ መሐመድ አቶ አሚን አብድልቃድርን ተክተው የባህልና ቱሪዝም ሚኒስትር ሆነዋል። ወይዘሮ ደሚቱ አምቢሳ ደግሞ አዲስ የተቋቋመው የመንግስት የልማት ድርጅቶች ሚኒስትር ሆነው ተሹመዋል። እሸቴ በቀለ ያጠናቀረው ዘገባ ነው። በአፋር ክልል ጥቂት የማይባሉ ሴቶችና ልጃገረዶች ዛሬም ግርዛት ይፈጸምባቸዋል። ይኸው ጎጂ ልማዳዊ ባህል ሴቶቹን ለከፍተኛ የጤና ጉዳት ያጋልጣቸዋል። በአፋር ክልል ርዕሰ ከተማ ስመራ የሚገኝ አንድ የሴቶች አዳሪ ትምህርት ቤት ሴቶች በዚሁ ጎጂ ልማድ አንጻር እንዲቆሙ የበኩሉም ጥረት ጀምሯል። ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ወደ አፋር ክልል በመጓዝ አንዳንድ የግርዛትና በሰበቡ የሚከሰቱ ህመሞች ሰለባዎችን አነጋግሯል። በምሕፃረ ቃሉ ኤፍጂኤም በሚል መጠሪያ ስም ወይም የሴት ልጅ ግርዛት የሚባለው በተለይ በአፋር ግዛት ውስጥ ከጥንት የጀመረ ጎጂ ባህላዊ አሰራር መሆኑ በኢትዮጵያውያን ዘንድ የሚታወቅ ነው። ይህ የሚፈጸምባቸው ሴት ልጃገረዶች ከህፃናት ዕድሜያቸው የጀመረ ለበርካታዎቹ የሚፈጸም በመሆኑ ለደም መፍሰስ፣ የመሽናት ችግር የሚያመክን ብቻ ሳይሆን ለሞት የሚዳረጋቸውም ነው። በአፋር ከስፍራው በሰመራ ከተማ ዙሪያ እና በሚሌ የማዋለጃ ሆስፒታል በመዘዋወር ለድርጊቱ ሰለባ የነበሩ በሰመራ ከተማ በአዳሪ ትምህርት ቤት ውስጥ ከሌሎች እህቶቻቸው ጋር ተደባልቀው በትምህርት ላይ የሚገኙ በሕክምና ያንሰራሩት በዚህ አይነት መልኩ ይገልጹታል። የሴት ልጅ ግርዛት እኔም ላይ ስለደረሰ ማለ ህብረተሰቡ ላይ እንዳይደርስ ማስተማር አለብኝ። ጉዳቱ በምንገረዝበት ሰዓት ሽንት መስኒያችንም ብዙም አይኖሩም በምናገባበት ሰዓትም ለፌስቱላ በሽታ ለተለያዩ በሽታዎች ያዳርሰናል። በአሁኑ ሰዓትም እንደዚህ በስለታማ ነገሮች የተቃደን በዛ የተለያዩ በሽታዎች ሊተላለፉብን ይችላል። ያ ጉዳቱ የሆነ ህፃን ነበርኩን ያማል በዛ በተገረዙበት ሰዓት ይሰፋል። በምሄድ ባህልም አለ። እግራቸውን በሆነ ነገር ቀልቅለው እዛው እግራቸውን ያስራሉ። ከዛ እስከ ማታ ያስሩና ከዛ ሲፈቱ ጊዜ ያ ነብሳያችን ህፃን እንደነበር ይታሸጋል። በዛ ሰዓት በጣም ጉዳት አለ። ጀምራ ጎደኛ የትማር ነበር እዚህ ማለት ነው። ነው የምትማሪው ስለ ሳምራ አዳሪ ትምህርት ቤት ጥሩ ነው። ስለ ትምህርቱም ጥሩ ነው፣ ጎበዝ ነው። ምኑ ዘ እንደዚህ አይነት የሚደረገው ነገር የለም ምናምን ስ እናቴ ላከኝ አልኳት። ከዛ ከሴታ የትምህርት ቢሮ ድጋፍ ወረቀት አምጥታ አስገባች። ስለ ጎጂ ባህል፣ ስለ እንጥር መቁረጥ፣ ይሄ ግርዛት፣ ያለ እድሜ ጋብቻ፣ ጠለፋ ታምረ ነው። ህፃን እንደ ተዋለደ ነው እዛ የሚደረገው በሰባተኛ ቀን የሚያድርጉ ተንኳሮቹ እዛ ቀደም ሲል የደረሰባትን በማስታወስ የትምህርት ቤቱ አስተባባሪ ዛህራ ሁመድ አሊ የምታስረዳው አላት። ያለነው ሴቶች አዳሪ ትምህርት ቤት ሰመራ የሚገኘው ሲሆን እዚህ የምንገኘው በሴቶች ላይ የሚደርሱ ጎጂ ልማዳዊ ድርጊቶችን በተመለከተ እንዲቆም ያለንን አመለካከት፣ እኛ ላይ የደረሰውን ጥቃት ሌሎች ህይወቶቻችን ላይ እንዳይደርስ ለመቃወምና በዚሁ እንዲቀር ለማድረግ እየተጣጣር ነው ያለነው። ከሰመራ ከተማ ወደ ሰሜን ምስራቅ ሰባ ኪሎ ሜትር አቅጣጫ በሚሌ ከተማ በዚሁ የተሳሰበ የወሊድ ችግር ያጋጠማቸው በአርባራማይ በተባለ የማዋለጃ ሆስፒታል ውስጥ ደግሞ ወደዚህ የምጣሁት ያው የተሻለ ሕክምና አራት ቀን ሴት ናት። እዛ ሀገር ሆስፒታል የለምና እዚህ እ ጌታቸው ተድላይ ለጊዮርጊስ ለዶች ቬሌ ራዲዮ ከአዲስ አበባ። የቱርክ ፕሬዚዳንት ሬቼፕ ጠይብ ኤርዶሃን ትናንት በብራስልስ ባደረጉት ይፋ ጉብኝት ከአውሮጳ ህብረት ባለሥልጣናት ጋር ተገናኝተው ወደ ህብረቱ አባል ሀገራት በብዛት ስለሚመጡት ስደተኞች ጉዳይ መከሩ። ህብረቱ በተለይ የሶሪያን ስደተኞች መተላለፊያ ያደረጓት ቱርክ የስደተኞቹን ፍልሰት በማከላከሉ ረገድ እንድትተባበር ይፈልጋሉ። ወደ ሁለት ሚሊዮን የሚጠጉ የሶሪያ ስደተኞችን የምታስተናግደው ቱርክ በበኩሏ ከህብረቱ የፋይናንስ ድጋፍ፣ ለዜጎቿ የቪዛ መላላትን የመሳሰሉ በርካታ ጥያቄዎች እንዲሟሉ ሀሳብ አቅርባለች። ስለ ኤርዶሃንና የህብረቱ ባለሥልጣናት ውይይት የብራስልሱ ወኪላችን ገበያው ንኩሴ ተከታዩን ዘገባ ልኮልናል። በቅርቡ ስደተኞች ጉዳይ ለመነጋገር ተጠርቶ የነበረው ልዩ የህብረቱ ጉባኤ ካሳለፋቸው ውሳኔዎች አንዱ እንደ ቱርክ የመሳሰሉትን የሶሪያ ስደተኞች በብዛት የተከማቹባቸውን ሀገሮች ለመርዳትና በችግሩ ዙሪያም በጋራ ለመስራት መወሰኑ የሚታወስ ሲሆን፣ የትናንቱ የሁለቱ ወገኖች ውይይትም ይህንን ውሳኔ ተግባራዊ ማድረግ በሚቻልባቸው ስልቶች ላይ ያተኮረ እንደነበር ታውቋል። ቱርክ ሁለት ሚሊዮን የሚሆኑ የሶሪያ ስደተኞችን እያስተናገደች ያለች ሀገር ስትሆን አብዛኛው ወደ አውሮፓ የሚፈልሱት ስደተኞች የሚመጡትም ከዚችው ሀገር ተነስተው ወይም ተረማምደውና በግሪክ በኩል አልፈው ነው። ወደ አውሮፓ የሚገቡትን ስደተኞች ለመቆጣጠር ወይንም ለመግታት ደግሞ ያለ ቱርክ ፈቃደኝነትና ትብብር የማይታሰብ በመሆኑ ህብረቱን እየተፈታተነው ባለው የስደተኞች ቀውስ ጉዳይ የቱርክ አጋርነት ከመቼውም ጊዜ ይበልጥ አሁን ወሳኝ ሆኗል። ፕሬዚዳንት ኤርዶጋን ትናንት ከህብረቱ ካውንስሉ ፕሬዚዳንት ቱስክ ጋር በሰጡት ጋዜጣዊ መግለጫ አገራቸው ከአውሮፓ ህብረት አስር እጥፍ የሚበልጥ የስደተኞች ቁጥር እያስተናገደች መሆኑን በመግለጽ አውሮፓ የበለጠ ማድረግ ያለበት መሆኑን አስታውቀዋል። የካውንስሉ ፕሬዚዳንት በበኩላቸው በአሁኑ ወቅት ወደ ቱርክም ሆነ ወደ አውሮፓ የሚፈልሱ ስደተኞች ጉዳይ የጋራ ችግር መሆኑን ጠቅሰው ችግሩን ለማስወገድ ከፕሬዚዳንት ኤርዶጋን ጋር የተወያዩባቸውን ነጥቦች ዘርዝረዋል። In order to solve this crisis, we discussed financial assistance, border management, fight against smugglers, integration policies, የገንዘብ ድጋፍ ማድረግ በሚቻልበት የድንበር ቁጥጥር በሚጠናከርበትና በህገወጥ የሰው አመላላሾች ላይ እርምጃ በሚወሰድበት ለቱርኩ ዜጎች የቪዛ ስጣት ስርዓት የሚላላበትና በሶሪያ ግዛት ውስጥም ነፃ ቅጣና የሚኖርበት ሁኔታ ሁሉ ተወያይተናል ብለዋል። ፕሬዝዳንቱ አክለውም የስደተኞች ምንጭ የሆነችው ሶሪያ ችግር ሩሲያ ከፕሬዚዳንት አሳድ ጎን በመሆን በተቃዋሚዎቻቸው ላይ በምታካሄደው የቦምብ ድብደባ እንደማይፈታ የተስማሙ መሆኑንም አስታውቀዋል። ቱርክ የኔቶ አባል ብትሆንም የህብረቱ አባል ለመሆን ያቀረበችው አቤቱታ ግን የተጓተትና ብዙም ተስፋ ያለው ባለመሆኑ ፕሬዚዳንት ኤርዶጋን በህብረቱ ላይ ከፍተኛ ሂስ በመሰንዘር ይታወቃሉ። በሌላ በኩል ፕሬዚዳንት ኤርዶጋን ነፃ ፕሬሱን በማዋከብና በተቃዋሚዎቻቸው ላይም ጠንካራ እርምጃ በመውሰድ የሚታወቁ ሲሆን በዚህ ድርጊታቸውም ፕሬዚዳንቱ በበርካታ የህብረቱ መንግስታትና የሰብአዊ መብት ተከራካሪ ድርጅቶች ሲወገዙ ቆይተዋል። ፕሬዚዳንቱ አውሮፓ አሁን ያጋጠመውን የስደተኞች ቀውስ በመጠቀም ከህብረቱ ጋር በሚያደርጉት ትብብር ለውስጥ ፖለቲካቸው ማረጋጊያና ለውጭ ፖሊሲያቸው ማጠናከሪያ የሚሆኑ ጥያቄዎችን ለህብረቱ አቅርበዋል እየተባለ ነው። ህብረቱ የቀየሰው የስደተኞች ቀውስ ማስወገጃ መርሃ ግብር ተግባራዊ ይሆን ዘንድም ቱርክ የጠየቀችው ህብረቱ ተጨማሪ ስደተኞችን ከቱርክ እንዲወስድ ብቻ ሳይሆን ዜጎቿ ወደ አውሮፓ በቀላሉ ለመግባት የሚያስችላቸው የላላ የቪዛ ስርዓት እንዲዘረጋ፣ ቱርክ የፖለቲካ ችግር የሌለባቸውና አስተማማኝ ደህንነት የሰፈነባቸው አገሮች ከሚባሉት ዝርዝር ውስጥ እንድትገባ፣ በሶሪያ ከአይሲስ ጋር እየተዋጉ ያሉ ኩርዶች በአሸባሪነት እንዲፈረጁ፣ የሶሪያ አየር በረራ ማዕቀብ እንዲጣልበትና በሰሜን ሶሪያም ነፃ ቀጠና እንዲመሰረት ጥያቄ አቅርባለች። በተጨማሪም የአውሮፓ ህብረት የሩሲያን የቦምብ ድብደባ እንዲያቆም ቱርክ ትፈልጋለች። ይሁን እንጂ እነዚህን ሁሉ የቱርክ ጥያቄዎች ማስተናገድ እንደማይቻል ነው የሚታወቀው። የኮሚሽኑ ፕሬዚዳንት ሚስተር ጁንከር ትናንት በሰጡት መግለጫ በቪዛ ጉዳይ የተነሳውን ጥያቄ እንደሚደግፉና አገሪቱም የስደተኝነት ጥያቄ የማይነሳባቸው አገሮች ዝርዝር መግባት አለባት በማለት ሲናገሩ ቢሰሙም ይህ ግን የቱርክ መንግስት በተቃዋሚዎች ላይ እየወሰደ ያለውን ጠንካራ እርምጃ ይበል የሚያሰኝና የህብረቱንም መሰረታዊ መርሆች የሚጥስ በመሆኑ ብዙዎች ይቃወሙታል ተብሎ ነው የሚጠበቀው። ፕሬዚዳንት ኤርዶጋን ግን የአውሮፓ ህብረት የገባበትን ቀውስ በመረዳትና የቱርክንም ተፈላጊነት በመገንዘብ ጥያቄያቸውን አጠናክረው እንደሚገፉ የሚገመት ሲሆን ይህም የአውሮፓ ህብረትን አጣብቂኝ ውስጥ እንደሚከተውና በህብረቱ የተከሰተውን የስደተኞች ቀውስ ለመግታት የተቀየሱ መርሃ ግብሮችንም ተግባራዊ ለማድረግ እንደሚያስቸግረው በርካታ የፖለቲካ ተንታኞች እየተናገሩ ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ አድማጮች፣ ኢትዮጵያና አዲሱ ካቢኔ፣ በካቢኔው ምን ተቀየረ የሴት ልጅ ግርዛትና መዘዙ፣ ቱርክ፣ የአውሮጳ ህብረትና የሶሪያ ስደተኞች የተሰኙት አራት ጉዳዮች የተተነተነበት ዜና መጽሔታችን እዚህ ላይ አብቅቷል።